የአሜሪካ ድምፅ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። በፌዴራል መንግስትና በህወሓት መካከል ደቡብ አፍሪካ ፕሪቶሪያ ላይ የተፈረመው የሰላም ስምምነትና ኬንያ ዋና ከተማ ናይሮቢ ውስጥ የተፈረመውን የአፈጻጸም ስምምነት እንደምትደግፍ ዩናይትድ ስቴትስ አስታወቀች። ያልተገደበ የሰብአዊ እርዳታ አቅርቦት አስቀድሞ መፈቀዱንና ሀገራቸው የምታደርገውን ድጋፍ እንደምትቀጥልም የውጭ ጉዳይ ሚኒስቴር ቃል አቀባይ ተናግረዋል። ሙሉ ዘገባው የሰዓቱን ያለም ዜና ተከትሎ በዕለቱ አብይ ርዕስ ይቀርባል። በተዛመደ ሌላ ዘገባ ለሁለቱ ስምምነቶች ተግባራዊነት እንደሚሰራ ከትላንት በስቲያ ባወጣው መግለጫ ያስታወቀው የህዝባዊ ወያኔ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ በሰላም ስምምነት ሰነዱ ላይ የህወሓት ሰራዊት በሚል የተገለጸው መስተካከል አለበት ማለቱም ተዘግቧል። የዚህም ዘገባ ደርሶናል በመጽሔት ክፍለ ጊዜ ይቀርባል። ሰኞ ህዳር 5 2015 ዓ ም ጤና አስጥልኝ እንደምናመሻችሁ፣ ክብራትና ክብራን አድማጮቻችን። የምሽቱ አቀናባሪያችን ብርሃን ኃይሉ ሺዎቻንግ፣ ደግሞ የዕለቱ መሀንዲስ ነው። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። የሰዓቱን የዓለም ዜና የሚያሰማን ደረጀ ደስታ ነው። መልካም ምሽት። ጤና ይስጥልን አድማጮቻችን፣ እንደምናመሻችሁ የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ መንግስት ሶስቱን የሶማሊያ ሽብርተኛ አልሸባብ ቡድን መሪዎች ለመያዝ የሚያግዝ መረጃ ለሚሰጡ ሰዎች የሚሰጠውን የገንዘብ ወረታ እስከ 10 ሚሊዮን ዶላር ማሳደጉን አስታወቀ። የዩናይትድ ስቴትስ ዜግነት ያለውን ግለሰብና ላለፉት 14 ዓመታት የቡድኑ ከፍተኛ መሪዎች የሆኑትን ሁለቱን ግለሰቦች ጨምሮ አህመድ ድርዬ፣ ማሃድ ካራቴና ጂሃድ ሙስጠፋ የተባሉትን ሶስቱን ሰዎች ፍለጋ የሶማሊያ ዜጎችና በአካባቢው የሚገኙ አገሮች እንዲተባበሩም የዩናይትድ ስቴትስ መንግስት ጠይቋል። ሦስቱ ግለሰቦች ሶማሊያና ኬንያ ውስጥ ብዙ ሰዎች ለሞቱባቸው ጥቃቶች በተጠያቂነት የተከሰሱ መሆናቸው ተመልክተዋል። በሶማሊያ የዩናይትድ ስቴትስ አምባሳደር ላሪ አንድሬ ዛሬ ናይሮቢ፣ ኬንያ ውስጥ በሰጡት መግለጫ አዲሱ የ10 ሚሊዮን ዶላር የገንዘብ ሽልማት ከዚህ በፊት ከነበረው ወሮታ በጥፍ መጨመሩን ተናግረዋል። የሶማሊያ መንግስት ከአልቃይዳ ጋር ግንኙነት ያለውን አልሸባብን ድል በመንሳት እያደረገ ያለውን ጥረት ማድነቃቸውንም የቪኦኤ ሶማልኛ ክፍል ዘጋቢያችን ሞሐመድ የሱፍ ከናይሮቢ ኬንያ የላከው ዘገባ አመልክተዋል። በግብፅ የሚካሄደው ሁለተኛው ዓለም አቀፍ የአየር ንብረት ውይይት ተጀመረ። በአየር ንብረት ቀውሱ ለተጠቁ ማህበረሰቦች ፈጣን ድጋፍ ለመስጠት በዓለም አቀፉ የአየር ንብረት አደጋዎችን ለመከላከል የሚደረገው ተነሳሽነት ከ200 ሚሊዮን ዶላር በላይ በሆነ የገንዘብ ድጋፍ መጀመሩም ተመልክተዋል። በሌላ ዜና በእስርና የረሃብ አድማ ላይ የሚገኘው እንግሊዛዊ ዜግነት የተሰጠው ግብጻዊው የመብት ተሟጋጅ አልአብደል ፈታ የአየር ንብረቱ ጉባኤ እንደተጀመረ ውሃ መጠጣት መጀመሩን አስታውቋል። ጠበቃውም አብደልፋታ በጥሩ ሁኔታ ላይ ይገኛል ማለታቸውን ሮይተርስ ዘግበዋል። በካሜሩን እየጨመረ የመጣው የስኳር ህሙማን ሞት ያሰጋቸው የጤና ዘርፍ ሰራተኞችና የስኳር ህሙማን በዛሬው ዕለት የሚከበረውን ዓለም አቀፍ የስኳር ህሙማን ቀን ምክንያት በማድረግ በአገሪቱ ዋና ከተማ ያውንዴ የተቃውሞ ሰልፍ ማድረጋቸው ተሰማ። የጤና ሰራተኞቹና የስኳር ህሙማኑ ሰልፈኞች ከተገንጣዮቹ ጋር የሚካሄደው ግጭትና እንዲሁም በቻድና ናይጄሪያ ድንበር አቅራቢያ የሚገኘው ሽብርተኝነት ሰባ ከመቶ የሚሆኑ የስኳር ህሙማን ሕክምና እንዳያገኙ መከልከሉን ገልጸዋል። የቦኮ ሀራም ሚልሻዎች በሚንቀሳቀሱባቸው ሰሜንና ተገንጣዮቹ ግጭት በሚፈጥሩባቸው ምዕራብ የአገሪቱ ክፍሎች ሆስፒታሎችን እያጠቁና የጤና ባለሙያዎችን እያገቱ እንደሚወስዱም ተመልክተዋል። የጤና ባለስልጣናት ዛሬ ሰኞ በተደረገው የስኳር ህሙማን ውይይት ላይ በሬዲዮ እንደተናገሩት ግጭቶች ባሉባቸው የአገሪቱ ክፍሎች የሚሞቱት የስኳር ህሙማን ቁጥር ባለፈው አመት ከነበረበት ሁለት መቶ ስልሳ አሁን ወደ አራት መቶ እየተጠጋ መሆኑን ተናግረዋል። በከተሞች ውስጥ ከሚኖሩ አዋቂዎች መካከል ስድስት ከመቶ የሚሆኑት የስኳር ህሙማን መሆናቸው ሲገለጽ ያ ቁጥር በዚህ አመት ወደ ዘጠኝ ከመቶ ከፍ ማለቱ ተገልጸዋል። የዩናይትድ ስቴትስ የመረጃ ድርጅት ሲአይኤ ዳይሬክተር ዊሊያም በርንስ ሩሲያ የኒውክሌር ጦር መሳሪያ ብትጠቀም ሊከተል የሚችለውን መዘዝ ለፕሬዝደንት ፑቲን የውጭ ስለላ ድርጅት ኃላፊ ሰርጌ ናርሽኪን ለማስረዳት በቱርክ እንደሚገኙ የዋይት ሀውስ ቃል አቀባይ አስታወቁ። ዩክሬን ሩሲያን ከወረረችበት ካለፈው የካቲት ጀምሮ ዩናይትድ ስቴትስና የሩሲያ ግንኙነት በከፍተኛ ባለስልጣን ደረጃ ፊት ለፊት ሲገናኙ ዛሬ ሰኞ በአንካራ የተደረገው የመጀመሪያቸው መሆኑ ተመልክተዋል። የሲአይኤው ዳይሬክተር ምንም አይነት ድርድር እያካሄዱ አይደለም ስለ ዩክሬን ጦርነትም እልባት እንዲሰጠውም እየተነጋገሩ አይደለም ሲሉ ስማቸው እንዲገለጽ ያልፈለጉ ቃል አቀባይ መናገራቸውን ሮይተርስ ዘግቧል። ሩሲያ የኒውክለር ጦር መሳሪያ ብትጠቀም የሚያስከትለውን መዘዝና ስትራቴጂካዊ ወደ ወደሆነው አለመረጋጋት ሊያድግ የሚችለውን አደጋ አስመልክቶ መልእክት እያስተላለፉ ነው ብለዋል። ዳይሬክተሩ በተጨማሪም በግፍ የታሰሩ የዩናይትድ ስቴትስ ዜጎችን ጉዳይ ያነሳሉ ሲሉም ቃል አቀባዩ አክለዋል። በሩሲያ የቀድሞ የዩናይትድ ስቴትስ አምባሳደር የነበሩት በርንስ እንደ ኤሮፓ አቆጣጠር በ2021 መጨረሻ ሞስኮ በዩክሬን ድንበር አቅራቢያ የምታደርገውን የሰራዊት ግንባታ አስመልክቶ ከፕሬዚደንት ጆ ባይደን የተላከውን ማስጠንቀቂያ ለፕሬዚደንት ፑቲን ማድረሳቸው ተመልክተዋል። በዩክሬን ስላለው ጦርነት እልባት ለመስጠት ምንም አይነት ድርድር አለማድረጋቸውን የገለጹት ቃል አቀባዩ ጉዞውን አስመልክቶ በቅድሚያ ለዩክሬን ማብራሪያ መሰጠቱን ተናግረዋል። ቃል አቀባዩ አክለው መሠረታዊ የሆነ መርሃችንን አጥብቀን እንከተላለን፣ ዩክሬን ባሌለችበት ስለ ዩክሬን የሚደረግ አንዳችም ነገር አይኖ ር ማለታቸውን ሮይተርስ ዘግበዋል። ከቻይናው አቻቸው ሺጂፒንግ ጋር በኢንዶኔዥያ ባሊ ደሴት ነገ ማክሰኞ ከሚካሄደው ከቡድን ሀያ ጉባኤ በፊት ዛሬ ሰኞ አስቀድመው የተገናኙት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን የጋራ ትብብር ያስፈልጋል ሲሉ አሳስቡ። በሁለቱ አገሮቻቸው መካከል ያለው ግንኙነት በአስርት ዓመታት ውስጥ ዝቅተኛው ደረጃ ላይ የሚገኝ መሆኑን የተመለከተ ሲሆን የቻይናው ፕሬዝዳንት ሺጂፒንግ ከባይደን ጋር ግልጽና ጥልቅ አስተያየት ልውውጥ ማድረግ እፈልጋለሁ ማለታቸው እንደሚያደርገው ተጠቅሷል። ፕሬዚደንት ባይደን ከኢንዶኔዥያው ፕሬዚደንት ጃኮ ዊዶዶ ጋር የተወያዩ ሲሆን በኤክሶን ሞቢልና የኢንዶኔዥያ መንግስት የኃይል ምንጭ ኩባንያ በሆነው ፔርታሚና መካከል ካርቦንን በማቆር ወይም የካርቦን ልቀትን ሰብስቦ በመያዝ ዙሪያ የተደረገውን የ2.5 ቢሊዮን ዶላር ስምምነት ጨምሮ ኢንዶኔዥያ ውስጥ ተግባራዊ ይሆናሉ የተባሉ በርካታ ኢንቨስትመንቶችን ማስተዋወቃቸው ተመልክተዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። እንግሊዝና ፈረንሳይ የእንግሊዝ የባህር ሰርጥ አቋርጠው ወደ እንግሊዝ የሚገቡ ፍልሰተኞችን ለመግታት የጋራ ኃይል መሰረቱ። በአዲሱ ስምምነት መሰረት ትናንሽ ጀልባዎችን በመያዝ አደገኛ የሆነውን ውሃ አቋርጠው ወደ እንግሊዝ ለመግባት የሚሞክሩ ፍልሰተኞችና ጥገኝነት ጠያቂዎችን መከላከል የሚያስችላትን ደህንነት እንድታጠናክር እንግሊዝ ለፈረንሳይ 75 ሚሊዮን ዶላር ትከፍላለች። ስምምነቱ የአሰሳውን ቁጥጥር የድሮንና ድንበር ማቋረጥን የሚከላከሉ ሌሎች ቴክኖሎጂ ልጆችን በ40 ከመቶ እንደሚጨምር ተመልክተዋል። ሁለቱ አገሮች ህገወጥ የሰዎች አዘዋዋሪዎችና ከተያዙ ፍልሰተኞች የተገኙ ሌሎች ስጋቶችን በተመለከተ መረጃዎችን እንዲለዋወጡ ስምምነቱ የሚያዝ መሆኑ ተገልጸዋል። ስምምነቱን ፓሪስ ላይ ዛሬ ሰኞ የፈረሙት የፈረንሳይ የአገር ውስጥ ጉዳይ ሚኒስትር ጄራልድ ዳርሜን እና የእንግሊዝ የአገር ውስጥ ጉዳይ ሚኒስትር ሱኤላ ብራቨርማን መሆናቸው ተመልክተዋል። ዛሬ ሰኞ ነጻ በወጣችው የከኸርሰን ከተማ ተገኝተው የዩክሬን ወታደሮችን የጎበኙት ፕሬዚደንት ቮሎዲሚር ዜሌንስኪ ዩክሬን ለሰላም ዝግጁ ናት፣ ሰላም ለመላው የአገራችን ሲሉ ተናግረዋል። ፕሬዚደንቱ ከኸርሰን የተገኙት የሩሲያ ወታደሮች ከደቡባዊ ከተማ ካፈገፈጉ ቀናት በኋላ መሆኑ ተመልክተዋል። ዜሌንስኪ ትናንት እሁድ ባሰሙት ዕለታዊ ንግግራቸው በከኸርሰን ያለው ሁኔታ አሁንም በጣም አደገኛ መሆኑን እንዳይዘነጉ ዩክሬናውያኑን አሳስበዋል። ከሁሉም በላይ የተቀበሩ ፈንጂዎች አሉ። ሁሉም የከርሰን ነዋሪዎች ጥንቃቄ እንዲያደርጉ አሳስባለሁ ብለዋል ዜለንስኪ። ፕሬዝደንቱ አክለውም የሩሲያ ጦር መግባት በቻለባቸው ሌሎቹ የአገራችን ክፍሎች እንዳደረገ ሁሉ ከርሰንም ውስጥ ተመሳሳይ የሆኑ በርካታ ግፎችን ትቶ ሄደዋል። እያንዳንዱን ገዳይ የምናገኘው ሲሆን ወደ ፍትህ እናመጣዋለን ያለምንም ጥርጥር ብለዋል። የዩክሬን ባለሥልጣናት ትናንት እሁድ ምግብ፣ ውሃና መድኃኒቶችን በመያዝ የሩሲያ ወታደሮች ጦርነቱ ሲጀመር ጀምሮ ይዘውት ወደ ነበረው አሁን ትተውት ወደ ሄዱትና ስትራቴጂክ በሆነችው የክፍለ ግዛቱ ዋና ከተማ ኬርሰን መግባት መጀመራቸው ተነግረዋል። አድማጮች ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ኅዳር 5 2014 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የስቱዲዮ ምስል ድምፅ አቀናባሪያችን ጆጌል ነው። ወደ ዕለቱ የዕለቱ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ወደ ዕለቱ አቢርስ ከማምራታችን አስቀድሞ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ። ገጣጠሚያ ላይ ካርትሌጅ የሚባል በአጥንትና በአጥንት መካከል እንደ ድልዳል ሆኖ የሚያገለግል አለ። ያ ብዙ ጊዜ በጊዜ ሂደት እድሜ እየገፋን በሄደ ቁጥር ያ ካርትሌጅ እየመነመነና እየሳሳ በሚሄድበት ጊዜ በአጥንትና በአጥንት መካከል ድልዳል የሚሆነው ነገር ይጠፋል። በዚህ ጊዜ እንቅስቃሴ በሚደረግበት ጊዜ አጥንት በአጥንት መፈጋፈግ ይጀምራል። ያ እንግዲህ በእንግሊዝኛው ኦስቲዮ አርትራይት የሚባለው ነው ጉዳዩ በሕክምና ቋንቋ በእንግሊዝኛው አርትራይትስ በመባል የሚታወቀው የመገጣጠሚያ ህመም ነው። ቅንብሩ ሐኪሙን ይጠይቁ። የሰማችኋቸው ደግሞ የመገጣጠሚያ ህመሞች ልዩ ሐኪሙ ዶክተር ሞገስ ሲሳይ ናቸው። በሁለተኛው አጋማሽ ይመለሳሉ። ጠብቋቸው። አሁን በቀጥታ ወደ ዕለቱ አብይ ርዕስ በፌዴራል መንግስትና በህወሓት መካከል ደቡብ አፍሪካ ፕሪቶሪያ ላይ የተፈረመው የሰላም ስምምነትና ናይሮቢ ውስጥ የተፈረመው የአፈጻጸም ስምምነት እንደምትደግፈው ዩናይት ስቴትስ አስታወቀች። የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ ባወጡት መግለጫ በግጭት ማቆሙ ስምምነት አተገባበር ላይ በከፍተኛ አዛዦች የእቅድ ሰነድ የተገለጹትን ያልተገደበ ሰብአዊ ተደራሽነት እንዲሁም ግጭቶችን የማቆም እርምጃዎችን ተግባራዊ ለማድረግ የተቀመጠውን ዝርዝር ማብራሪያ በደስታ እንቀበላለን ያሉት ቃል አቀባዩ ያልተገደበ የሰብአዊ እርዳታ አቅርቦት አስቀድሞ መፈቀዱን ገልጠው አገራቸው የምታደርገውን ድጋፍም እንደምትቀጥል ተናግረዋል። ሁለቱ አካላት ለስምምነቱ የተሟላ ተግባራዊነት የገቡትን ቃል እንዲጠብቁም አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽም ስምምነቱን አድንቀው ሁለቱ ወገኖች በአስቸኳይ ተግባራዊነቱን እንዲያረጋግጡ ጠይቀዋል። የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ እና የህወሓት ወታደራዊ ያዛዥ ጀኔራል ታደሰ ወረደ የፕሪቶሪያውን ስምምነት ለማስፈጸም የሚያስችል የስምምነት ሰነድ ባለፈው ቅዳሜ ህዳር ሶስት በናይሮቢ መፈራረማቸው ይታወሳል። ለዝርዝሩ ኬኔዲ አባተ። በደቡብ አፍሪካ ፕሪቶሪያ ጥቅምት 23 2015 ዓ ም የተደረሰውን ዘላቂ የግጭት ማቆም ስምምነት ማስፈጸም በሚቻልባቸው ጉዳዮች ላይ ከጥቅምት 28 2015 ዓ ም ጀምሮ ለአምስት ቀናት በኬንያ ናይሮቢ ሲወያዩ የቆዩት የኢትዮጵያ መከላከያ ሰራዊትና የትግራይ ክልል ተዋጊዎች ወታደራዊ አዛዦች ቅዳሜ ህዳር 3 የስምምነት ሰነድ መፈራረማቸው ይታወሳል። ስምምነቱን የተፈራረሙት የኢትዮጵያ መከላከያ ሰራዊት ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የትግራይ ክልል ተዋጊዎች አዛዥ ሌትናንት ጄኔራል ታደሰ ወረደ ለተግባራዊነቱ ቁርጠኛ መሆናቸውን በወቅቱ ተናግረዋል። በፊልድ ማርሻል ብርሃኑ ጁላ የተመራው የኢትዮጵያ ቡድን በትናንትናው እለት ከናይሮቢ ወደ አዲስ አበባ ከተመለሰ በኋላ ፊልድ ማርሻሉ በሰጡት መግለጫም ለስምምነቱ ያላቸውን ቁርጠኝነት በድጋሚ አረጋግጠዋል። አሁን የሚመስለኝ ከደም ነው የተማር ነው ከደም ከውድመት እየተማር ይመስለኛል እና የአሁኑ የሰላም ድርድር ጥሩ አጋጣሚ ነው። በዚህ ተጠቅመን ተመልሰን ወደ ሰላም መመለስ እንዳለብን እኛ እናምናለን። እኛ ከተስማማን አንድ ከሆን ችግራችን ከፈታን ከውጭ የሚጫንብን የሚገባብን፣ የሚቦረብረን አይኖርም። እኛ የተፈራረምነውን ለመፈጸም ከሙሉ ልብ ዝግጁ ነን። ዝግጁ የሚያደርገን ደግሞ ለኢትዮጵያ ሕዝብ ብለን ነው። አገራችንም ይበቃታል ወደ ተጀመረው የልማት የብልጽግና ብትሸጋገር ይሻላል ሀሳብ ይዘን ነው በዚህ ድርድር የተደራደር ነው የተፈራረም ነው አፈጻጸሙንም የተግባባ ነው። እና ይሄ እድል ጥሩ ዕድል ለሆነ ኢትዮጵያ ተቻለንን ያህል ተግባራዊ እንደሆንና በሰላም መንገድ እንዲፈታና ሁሉም ወደ ነበረበት ወደ ሰከነበት እንዲመለስ እንመኛለን፣ ለተግባራዊነቱም እንታገላለን። በሌተናንት ጄኔራል ታደሰ ወረደ የተመራው የትግራይ ክልል ቡድንም ወደ መቀሌ መመለሱን የህወሀት ቃል አቀባይ አቶ ጌታቸው ረዳ ዛሬ በትዊተር ገጻቸው ገልጸዋል። አቶ ጌታቸው ከናይሮቢው ስምምነት ማግስት በትዊተር ባስተላለፉት መልእክትም፣ በትግራይ ያለውን ጦርነት በሰላማዊ መንገድ ለመፍታት ያደረግነውን ውይይት ጨርሰናል። ከፊታችን ያለውና ስምምነቱን የምንይዝበት መንገድ እስካሁን ከተጓዝንበት ርቀት የበለጠ ፋይዳ አለው ብለዋል። ጄኔራል ታደሰ ወደ መቀሌ ከተመለሱ በኋላ እስካሁን የሰጡ የሰጡት መግለጫ ባይኖርም ስምምነቱን በፈረሙበት እለት ናይሮቢ ላይ በሰጡት መግለጫ የህዝባችን ስቃይ እስካሁን ቀጥሏል። ዛሬ ለስምምነቱ ቁርጠኝነታችንን የምናረጋግጠው የህዝባችን ስቃይ ያበቃል በሚል ተስፋ ነው ሲሉ ተናግረው ነበር። የሁለቱን አካላት ውይይት በዋና አሸማጋይነት ሲመሩ የቆዩት የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የቀድሞው የናይጄሪያ ፕሬዚደንት ኦሉሴጎን ኦባሳንጆ በፊርማ ስነ ስርአቱ ላይ ባደረጉት ንግግር የፕሪቶሪያውን ስምምነት የማስፈጸም ተግባር ወዲያውኑ የሚጀምር ይሆናል ብለዋል። ይኸውም ያልተገደበ ሰብአዊ አቅርቦትን፣ የመሰረታዊ አገልግሎቶችን መመለስ፣ የሲቪሎችን ደህንነት መጠበቅና ትጥቅ መፍታትን የሚያካትት ነው ሲሉም ተናግረዋል። ይህንኑ የናይሮቢውን ስምምነት ያደነቁት የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ በግጭት ማቆሙ ስምምነት አፈጻጸም ላይ በከፍተኛ አዛዦች የእቅድ ሰነድ የተገለጹትን ያልተገደበ ዊ ተደራሽነት ቁርጠኛ አቋም እንዲሁም ግጭቶችን የማቆም እርምጃዎችን ተግባራዊ ለማድረግ የተቀመጠውን ዝርዝር ማብራሪያ በደስታ እንቀበላለን ብለዋል። ቃል አቀባዩ የናይሮቢው ስምምነት በተፈረመበት ዕለት በሰጡት መግለጫ ሁለቱ ወገኖች በናይሮቢው ውል የፕሪቶሪያውን ስምምነት አፈጻጸም በበለጠ ሁኔታ ከመግለጽ በተጨማሪ ያልተገደበ የሰብአዊ አገልግሎት አቅርቦትን ለማመቻቸትም ቁርጠኛ ሆነዋል ሲሉ ገልጸዋል። የኢትዮጵያ መንግስት ወደ ትግራይ ክልል የሚያስገቡ የሰብአዊ አቅርቦት መንገዶችን ሁሉ ክፍት ማድረጉን ሰሞኑን መግለጹ አይዘነጋም። በቅዳሜ ምሽቱ መግለጫቸው የሰብአዊ እርዳታ ተደራሽነት መፈቀዱን የገለጹት ፕራይስም አስቀድሞ ተግባራዊ የሆነውን የሰብአዊ አቅርቦት ተደራሽነት ፈቃድ እንዲሁም ሁለቱ አካላት የሰብአዊ እርዳታ ወደ ትግራይ ክልልና ጉዳት ለደረሰባቸው የአፋር እና አማራ ክልል አካባቢዎችም እንዲደርስ የገቡትን ቁርጠኝነት በደስታ እንቀበላለን። ካሉ በኋላ ዩናይትድ ስቴትስ ለኢትዮጵያ የምታደርገውን የሰብአዊ እርዳታ አቅርቦት እንደምትቀጥል ተናግረዋል። ተዋዋይ ወገኖች በስምምነታቸው መሰረት ለሰብአዊ አገልግሎት ምቹ ሁኔታ ከመፍጠር በተጨማሪ ጦርነቱን ለማቆም ሰላማዊ ዜጎችን ሁሉ ለመጠበቅና የመሰረታዊ አገልግሎቶችን ወደ ነበሩበት ለመመለስ እንዲሁም ለተፈጸሙ የሰብአዊ መብት ረገጣዎች ምርመራ ለመጀመር የገቡትን ቃልም ማክበር አለባቸው ሲሉም አሳስበዋል። የናይሮቢውን ስምምነት በደስታ እንደሚቀበሉ የገለጹት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽም ድርጅቱ ይህንን ወሳኝ ሂደት ለመደገፍ ያለውን ዝግጁነት በድጋሚ ገልጻል ብለዋል። የሰብአዊ አቅርቦትን በማመቻቸትና አስፈላጊ አገልግሎቶችን ወደ ነበሩበት እንዲመለሱ በማስቻል ሁለቱ አካላት የተፈራረሙትን ስምምነት በመሬት ላይ ለማውረድ በአስቸኳይ እንዲንቀሳቀሱ ሲሉም ጥሪ አቅርበዋል። ሁለቱ ወታደራዊ አዛዦች በተፈራረሙት የሰላም ስምምነት አፈጻጸም ሰነድ ላይ ከተካተቱት ነጥቦች መካከል በፕሪቶሪያው ስምምነት አንቀጽ ስድስት መሰረት የሚከናወነው የትጥቅ ማስፈታት ሂደት እንዴት እንደሚከናወን የሚዘረዝረው ነጥብ ይገኝበታል። በሰላም ስምምነቱ ማስፈጸሚያ ፍኖተ ካርታ ተራ ቁጥር ሁለት የተቀመጠው ይህ ነጥብ በቅድሚያ ወታደራዊ አዛዦቹ በሚቀጥለው ማክሰኞ ህዳር 6 2015 ዓ ምት ወደ መደበኛ ቦታቸው ከተመለሱ በኋላ ባሉት ሰባት ቀናት ውስጥ ለሚመሩት የጦር ሰራዊት ገለጻ እንደሚያደርጉ ይገልጻል። እንደ ሰነዱ ከሆነ በመቀጠል በአራት ቀናት ውስጥ ታጣቂዎች ከግጭት ቦታዎች ለቀው ይወጣሉ። ይህን ተከትሎ የፌዴራል ባለስልጣናት በህገ መንግስቱ መሰረት በሁሉም አካባቢዎች ኃላፊነቱን ይረከባሉ። ይህ ደግሞ መሰረታዊ አገልግሎቶችን ማስጀመርን እንደሚጨምር አመልክቷል። የከባድ መሳሪያዎችን ትጥቅ የማስፈታት ሂደት የውጭ ኃይሎችንና ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ ኃይሎችን ከክልሉ ከማስወጣት ሂደት ጋር ጎን ለጎን ይከናወናል ሲልም ሰነዱ ይደነግጋል። ከትጥቅ ማስፈታት ሂደቱ በተጨማሪ በዘላቂነት ግጭት ማቆም፣ ሲቪሎችን መጠበቅ፣ ያልተገደበ የሰብአዊ ድጋፍ ተደራሽነትን ማረጋገጥ በናይሮቢው የስምምነት ሰነድ ላይ ከተካተቱ ነጥቦች መካከል በዋናነት የሚጠቀሱ ናቸው። የኢትዮጵያ መንግስት በናይሮቢ የተካሄደውን የወታደራዊ አዛዦች ስብሰባ መጠናቀቅ ተከትሎ ቅዳሜ ዕለት በኮሚኒኬሽን አገልግሎት መስሪያ ቤቱ በኩል ባወጣው መግለጫ በደቡብ አፍሪካ የተፈረመው የሰላም ስምምነት በታቀደለት መንገድ እንዲሄድ ለማድረግ የኢትዮጵያ መንግስት እየሰራ ነው ሲል አመልክቷል። ህወሓትም እንዲሁ ለስምምነቱ ተግባራዊነት ያለውን ዝግጁነት ገልጾ ነገር ግን በስምምነት ሰነዱ ላይ የህወሓት ተዋጊዎች በሚል የተቀመጠው አገላለጽ ሊስተካከል ይገባል ብሏል። የትግራይ ሰራዊት ህዝቡን ከጥፋት ለመከላከል የተፈጠረ የምከታ ሰራዊት እንጂ የፖለቲካ ድርጅት ሰራዊት እንዳልሆነ የሚታወቅ ነው ያለው ህወሓት በመሆኑም በስምምነት ሰነ ዱ ህወሀትን ወክሎ የተላከ አካል ስለሌለ በህዋት ስም የተደረገ የስምምነት ፊርማ ና የህዋት ተዋጊ የሚል አገላለጽ ትክክለኛ እንዳልሆነ ታውቆ ማስተካከያ እንዲደረግ እታገላለሁ ብሏል። በመግለጫው የህዋት ቃል አቀባይ ና ዋና ተደራዳሪ አቶ ጌታቸው ረዳ ና የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር ና የመንግስቱ ዋና ተደራዳሪ አምባሳደር ሬድዋን ሁሴን የፈረሙት የደቡብ አፍሪካው ስምምነት በሽፋን ገጹ ላይ ስምምነቱ የተፈረመው በፌዴራል መንግስትና በህዋት መካከል እንደሆነ እንደሆነ ይገልጻል። የትግራይ ክልል ታጣቂዎችንም የህወሀት ተዋጊዎች ሲል ነው የሚጠራቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲን፣ ለዘገባው አመሰግናለሁ። አድማጮች ተከታዩም ከዚሁ ርዕስ ጋር ያቆየናል። በኢትዮጵያ መንግስትና በህወሓት መካከል በደቡብ አፍሪካ ፕሪቶሪያ ውስጥና ናይሮቢ ኬንያ ውስጥ የተፈረመው ይህ የሰላም ስምምነት ተግባራዊ እንዲሆን እንደሚሰራ የህዝባዊ ወያኔ ሀርነት ትግራይ ህወሓት ማዕከላዊ ኮሚቴ ከትላንት በስቲያ ባወጣው መግለጫ አስታውቋል። ሆኖም በሰላም ስምምነት ሰነዱ ላይ የህወሓት ሰራዊት በሚል የተገለጸው መስተካከል አለበት ነው ያለው። ፓርቲው ሰራዊት የለውም የትግራይ ሰራዊት የህዝብ ሰራዊት እንጂ የማንም ፖለቲካ ፓርቲ አይደለም ብለዋል። መግለጫውን በተመለከተ ዘገባ ያደረሰን የመቀሌው ዘጋቢያችን ሙልጌታ ጽብሀ በትግራይ ክልል የሚንቀሳቀሱትን የአረና ትግራይና ውድብ ናጻነት ትግራይ ፓርቲዎች አመራሮች በስምምነቱ ላይ ያላቸውንም አስተያየት ጠይቋል። ኮሚቴው ከጥቅምት 28 እስከ 30 2015 ዓ.ም ባካሄድኩት ስብሰባ ብሎ ባወጣው መግለጫ የሰላም ስምምነቱ እንደሚደግፈው እና ለተግባራዊነቱ ድርሻውን እንደሚወጣ ነው የገለጸው። ፓርቲው ስምምነቱ የምደግፈው በእምነቴና መርህ ለሰላም ስለ ቆምኩ ብቻ ሳይሆን በትግራይ ዘላቂ ሰላም እንዲሰፍን የትግራይ ህዝብ ህልውናና ደህንነት የሚከበረውና በትግራይ ወንጀል የፈጸሙ በመግለጫው አገላለጽ የዘር ማጥፋት የፈጸሙ ተጠያቂነት በሚያረጋግጥ መልኩ ነው ብለዋል። ስምምነቱ ፖለቲካዊ ችግሮች በሰላማዊ መንገድ በህገ መንግስቱ መሰረት እንዲፈታ የሚያስችል ነው ብለዋል። መግለጫው በሰላም ስምምነት ሰነዱ ላይ መስተካከል ያለባቸው አገላለ ባለጹዎች አሉ ብለዋል። ህወሀት ህዝባዊ ወያነ ሐርነት ትግራይ በደቡብ አፍሪካ ለሰላም ውይይት እንዲሳተፉ የላካቸው ተወካዮች እንደሌሉትና ህዝባችንና የዓለም ማህበረሰብ በይፋ ሊያውቁት ይገባል ሲልም ህወሀት አስታውቋል። ሁኖም በመግለጫው በደቡብ አፍሪካ ለድርድር የተላኩት ተሳታፊዎች ማን እንደወከሉ አልገለጸም። ከአሁን በፊት ግን በዶክተር ደብረጽዮን ገብረ ሚካኤል ለአፍሪካ ህብረት የተላከ የትግራይ መንግስት ወክለው የሚደራደሩ ተብለው የሰባት ሰዎች ስም ዝርዝር ወቶ ወጥቶ ነበር። ሌላ በሰነዱ የተገለጸና መስተካከል አለበት ብሎ ህወሀት የገለጸው የህወሀት ተዋጊዎች ተብሎ የተገለጸው ሀሳብ ነው። ይህ ለሰላም ስምምነቱ ስንል ነው ያቆየነው ያለው ህወሀት በህገ መንግስቱ መሰረት ፓርቲ ሰራዊት ሊኖረው አይገባም። በተግባርም ህወሓት ሰራዊት የለውም ብሏል መግለጫው። የትግራይ ሰራዊት ህዝቡ ከመጥፋት ለማዳን የተፈጠረ የመመከት ሰራዊት እንጂ የማንም ፓርቲ አይደለም ብሏል ፓርቲው። አገላለጾቹ ትክክል አይደለም ያለው ፓርቲው ይህ ማስተካከያ እንዲደረግም የሰላም ስምምነቱ መሰረት በማድረግ እታገላለሁ በማለት ገልጿል። በሰላም ስምምነቱ አስተያየት ለአሜሪካ ድምፅ ከሰጡ ፓርቲዎች መካከል አንዱ ውድብ ናጽነት ትግራይ ነው። የፓርቲው የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበ ፓርቲያቸው የሰላም ስምምነት እንደ መርህ የሚቀበለው መሆኑ ገልጸው ሆኖም ትግራይ የሚጎዳ ስምምነት ነው በህወሓት የተፈረመው ብለዋል። ህልውና ናይልነዘጣሽና ሰራዊት ከነፍርስ ለህልውናችን ስንል ያደራጀነው ሰራዊት እናፈርሳለን ብለን መስማማት ትልቁ ብሔራዊ ውርደት ነው ብለን እናምናለን። ሰላሙ በመርህ ብንቀበለውም በጥቅማችን፣ ቀጣይ ህልውናችን፣ ክብራችንና ብሔራዊ ዋስትናችን በሚመለከት ስናየው ግን የሚጠብቀን አካል አያረጋግጥም ነው። ያሉት ዶክተር ደጀን ቀድሞም ህወሓት ብቻውን የትግራይ ጉዳይ ሊወስን አይገባም ስንል ቆይተናል ብለዋል። ፓርቲያቸው ባወጣው መግለጫ ህወሓት አጥብቆ ሲከስ ነበር። ስለክሱ ክሱ ዶክተር ደጀን እንዲህ አብራርተዋል። ዝኾነ አካል ተሓታት ዘይገብር ስምምዕነት ፈሪሞም ውርደት ጎቲቶም አምጺኦምለ የሆነ አካል ተጠያቂ የማያደርግ ስምምነት ፈርመው ወደ ትግራይ ውርደት ጎትተው ነው ያመጡት። ከብልጽግና ጋር የሽግግር መንግስት እንመሰርታለን ብለዋል። ምርጫ እስከሚካሄድ ያለፈው ምርጫም ህጋዊ ስላልሆነ ከብልጽግና ጋር ሽግግር መንግስት እናቋቁማለን ብለው ፈርመዋል። ህዝባችን ግን ብልጽግና እንቀበልም ብሎ ሁለት ዓመት ሙሉ ተዋግተዋል። ነው ያሉት። ስለ ኤርትራ ኃይል ከትግራይ እንዲወጣ ማድረግ ስለ ቀጣይ የትግራይ ህዝብ የራስን እድል በራስ የመወሰን መብትም በሰላም ስምምነቱ ሰነድ መካተት ነበረበት ብለዋል። የአረና ለዲሞክራሲና ለዓላዊነት ፓርቲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሴ በበኩላቸው ላለፉት ሁለት ዓመታት የተካሄደው ጦርነት የብዙ ሰው ህይወት ያጠፋና ከፍተኛ ጉዳት ያደረሰ በመሆኑ የሰላም ስምምነቱ መካሄዱ ለትግራይ ህዝብ ለጊዜውም ቢሆን እፎይታ ፈጥረዋል ብለዋል። በዚህ ጦርነት የትግራይ ህዝብ ፍኛ ተጎድተዋል። ብዙ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ችግሮች አጋጥሞታል እና ከፍተኛ የሰው መፈናቀል፣ የሰው ህይወት ማለፍ፣ ረሃብ፣ መድኃኒት እጦት፣ እርዛት ተጋልጦ ቆይተዋል። መፈናቀልም ነበረና ይሄ ችግር እንዲቋረጥ የሰላም ውል መፈረሙ የሚደገፍ ነው። በዚህ ጦርነት ላይ ተሳታፊ የነበሩ አካላት ራሳቸውን ከጦርነቱ ማራቅ ይጠበቃል። ፌዴራል መንግስትም በትግራይ በኩልም ለሰላም ደጋፊ የሆኑ እርምጃዎች እንዲወስዱ የአማራ ክልል፣ የኤርትራ ሰራዊት፣ ሌሎች የክልሎች ልዩ ኃይሎችም ከትግራይ ክልል በተለይ ከጦርነት በፊት የነበረ ግዛት መውጣት ይጠበቅባቸዋል። ስምምነቱ ቶሎ ተግባራዊ በማድረግ መሰረታዊ ህዝባዊ አገልግሎቶችም ሊከፈቱ ይገባል ብለዋል አቶ አምዶም። አሁን የትግራይ ህዝብ አንድ ቀን ባደረ ቁጥር ብዙ ሰው እየሞተ ነው። በረሃብ በጤና እክል እየሞተ ነው ከፍተኛ ችግር ላይ ነው ያለው ለህመም እየተጋለጠ ነውና፣ ይህ የመሰረት አገልግሎቶች ተቋማት በአፋጣኝ ወደ ስራ ሲገቡ ችግሮችን ያቃልላሉ ብለን ተስፋ እናደርጋለን። መድኃኒት ይገባል፣ ምግብ ይገባል። ሰውም ምንም ብር የለውም በኪሱ የባንክ አገልግሎትም የለም እና እነዚህ አገልግሎቶች ሲከፈቱ በአንዴ እንኳን ባይሆን የተወሰነ ችግሮችን ይቃልላል ብለን ተስፋ እናደርጋለን። አብዛኛው ህዝብ ከቤቱ ተፈናቅለዋል። ብዙ ነገር አጥተዋልና ወደ ቤቱ ቢመለስም የሚበላ የሚጠጣ ነገር የለውምና ይሄ ችግር ሙሉ በሙሉ የሚያስወግደው አይደለም ግን፣ እርዳታዎችም እንዲገቡ እድል ይሰጣል። ሌሎች ድጋፎች እንዲያገኝም ሰላሙ የራሱ ተራጫውታል ብለን ተስፋ እናደርጋለን። የሰላም ስምምነቱ ተግባራዊ እንዲሆንም አረና ድርሻውን እንደሚወጣ ነው የገለጹት። ለአሜሪካ ድምፅ ሙልጌታ አጽበሃ መቀለም ሙሉጌታን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ርዕስ ደግሞ ከትግራይ ወደ ደቡብ ኢትዮጵያ ልውሰዳችሁ። በምዕራብ ጉጂ ዞን ገላና ወረዳና በደቡብ ክልል አማሮ ልዩ ወረዳ አዋሳኝ አካባቢዎች የነበረው የጸጥታ ችግር በእርቀ ሰላም መቋጨቱን ተከትሎ ማህበራዊ ግንኙነት ተመልሷል ሲሉ ነዋሪዎች ለአሜሪካ ድምፅ ገለጡ። በተያያዘ በሰላማዊ ዜጎች ላይ ጥቃት ይፈጽማሉ ባሏቸው ታጣቂዎች ላይ እርምጃ እየወሰዱ መሆናቸውን የገለጹት የአካባቢው ባለስልጣናት በበኩላቸው የተፈናቀሉ ዜጎች በቀጣይ ወደ ቀያቸው ይመለሳሉ ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታትሎታል። አቶ ቡሌ ግዶ የገላና ወረዳ ነዋሪ ናቸውም በገላና ወረዳ ኮምቦልቻ ቀበሌ በተለምዶ ኮምቦልቻ የተባለ በሚጠራው ገበያ የጉጂና የኮሬ ማህበረሰብ አባላት ዛሬ ሲገበያዩ መዋላቸውን የተናገሩት በሁለቱ ህዝቦች መካከል ተቋርጦ የነበረው ማህበራዊ ግኙነት ባለፈው ሳምንት ከተፈጠረው እርቅ በኋላ ተጀምሯል ሲሉ በስልክ ለቪኦኤ ተናግሯል። በጸጥታ ችግርና በሚደርሱ የሸማቂዎች ጥቃት ምክንያት ለስድስት ዓመታት ተዘግቶ የነበረው ከዲላ አማሮ ቡርጅና ኮንሶ የሚወስደው አውራ ጎዳና መንገድ መከፈቱንም ተናግሯል። የአማሮ ህዝብ አንድ ላይ የተገባየ ነው። በቃ አዝማማው በጣም ጥሩ ነው። መንገዱ ተከፈተ፣ መኪናዎች እየተመላለሱ ነው። በጣም ጥሩ ነው። በደስ እያለን ነው። ይው በጃጆች፣ ሞቶረኞች በቃ ጠቅላላ ከድረ ሳይቆሩ ገበያ በቃ እኩል በኩል ነው ተከፋፈለ ገበያ ውስጥ ይው የሚሸመተው የከብቶች ገበያ ቦታ ራሱ አማሮ ዛሬ ከብቶች ወደ ሰላሳ ምናምን የሚሆን ከብቶቹን ይዞ ነው ወደ ከለ የሄዱ በጣም ጥሩ ነው። ሰዎቹ ራሳቸው ደስ እያላቸው በየመንገዱ እየተቃቀፉ ተገናኘ ሽፋኑ ተገናኘን እያሉ በቃ ደስታ ሌላ ነው። በቃ ደስታቸው። ከአንድ ገበያ አነጋገርኳቸው ከአማሮ ልዩ ወረዳ ወደ ጉጂ ኮምቦልቻ ገበያ የሄዱት ወይዘሮ አባይነሻ የለም በሰላም በመገበያታቸው መደሰታቸውን ገልጸዋል። ብዙ ሰው ነው የገባው ገበያ ውስጥ ገበያ ውስጥ ምን ያለን እንኳን ገበያ ይዘ ነቶቴን ገንሰት አይወጡ ያሉት ብዙት ናቸው። አሁን እየወጡ ነው፣ ግን ብዙ ባጃጅ አለ ሞተር አለ ብዙ ሰው ነው ያለው አሁን ተታረቅናልና አሁን እቴታ ሆነዋል። ሁሉም ሰው በመውረዱ እሳቸውን ጨምሮ ቁጥራቸው የበዙ ያሏቸው ሰዎች አብሯቸው ወደዛው ለግብይት መሄዳቸውም ተናግሯል። የገላና ወረዳ ነዋሪ የሆኑት አቶ ቡሎ ገላለ በበኩላቸው በአካባቢው የደረሰው ኢኮኖሚያዊና ማኅበራዊ ጉዳት የከፋ እንደነበር አስታውሰው ወንድማማች ያሉት ሕዝብ መገናኘት መጀመሩን ዛሬ ለአሜሪካ ድምፅ ተናግሯል። ከእርቁ በኋላም ለውጥ ማየታቸውን ገልጿል። ካለፈው ቅዳሜ ጀምሮ በሁለቱ ማህበረሰብ መካከል መገበያየትና መጠያየቅ ተጀምሮ ነው ያሉት። መንገዱ እንዲከፈት ተባለ፣ መንገዱ ተከፍቷል። ገበያ አንድ ላይ እየተገባየን ነው። ምንም ችግር የለም። ከኬለ ከተማ ያነጋገርኳቸው ወይዘሮ ካሰች አባተ በበኩላቸው በወረዳው እንደ ወትሮ የስጋትና የግድያ ሳይሆን የሰላም ወሬ የተሰማ ነው ሲሉ በስልክ ለቪዮኤ ተናግሯል። የሁለቱም ወገን ማህበረሰብ አባላት በጥርጣሬና በስጋት ሳይሆን በናፍቆት መገናኘታቸውን ገልጿል። እንግዲህ የራሳቸውን ወተት ይዘው መጡ። ከኛ ደግሞ መጥተው ብዙ ነገሮችን ፍራፍሬ፣ የፈለጉትን ነገር ቆጮ፣ የተለያየ ነገር የፈለጉትን ገዝተው ተመለሱት። ሲገናኝም ብዙ በምን ሁኔታ እየተለቃቀሱ ከናፍቆት የተነሳ በጣም ሕዝቡ እየተለቃቀሰ እንደው አልነበር አለሽ ወይ አለ ሕዝብ የሚባል ነገር አለ አይደል እንዴ። እንግዲህ አብሮ ሲኖር የነበረ አብሮ ሲበላ ችገበያ የነበረ ሕዝብ ለብዙ ጊዜያት እንግዲህ ተቆራቀረ የነበረ ህዝብ በጣም ደስ ወይም በምን ሁኔታ በናፍቆት ስለራከ ተገናኝተው ሰላም የማይሹና በግጭት የሚያተርፉ ያሏቸው ቡድኖች ስለሚኖራቸው የተናገሩት የኬለ ከተማ ነዋሪ ወይዘሮ መሰረት ካሳ በበኩላቸው መንግስት ይህንን ሊያጣራና ህዝቡም ሊያጋልጥ እንደሚገባ አሳስቧል። የተፈናቀሉ ዜጎችንም በቦታው የመመለስ ጉዳይ የመንግስት ጉዳይ እኮ ነው። ከዚህ በፊት ከአንድም ሁለት ጊዜ ተመሳሳይ እርቀ ሰላም ተደርጎ አለመዝለቁን የተናገሩት የአካባቢ ነዋሪዎች ጥቃት ያደርሳል ባሏቸው ሸማቂዎች ላይ መንግስት እርምጃ እንዲወስድ ጠይቀዋል። ኦነግሸነ ጋር ያለው ነገር ያው መንግስት በተቆጣጠራቸውበት አካባቢ ላይ ሰላሙ ግን ደግሞ እነሱ በተፈጠሩበት አካባቢ ላይ የማጥራቱ ጉዳይ የመንግስት ጉዳይ ነው የአማሩ ልዩ ወረዳ ዋና አስተዳዳሪ አቶ ወገነ ብዙነ፣ መንግስት ኦነግሸነ በሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ በሚጠራው ቡድን ላይ የክልልና የአገር መከላከያ ሰራዊት ጥምር ኃይል እርምጃ የወሰደ መሆኑን አስታውቀዋል። አካባቢው ሙሉ በሙሉ ወደ ቀድሞ ሰላሙ ሲመለስ የተፈናቀሉ ዜጎችም ወደ ቀያቸው ይመለሳሉ ብሏል። የሁለቱ ክልል መንግስታትም በጋራ በመሆን አርሶ አደሩ ወደነበረ ትላንት ወደነበረ ቀየው የሚመለስበት ሁኔታና አርሶ አደሩን በሚፈልገው ደረጃ መልሶ የማቋቋሙ ስራ የሚሰራ ነው የሚሆነው። በኦሮሚያ ክልል የምዕራብ ጉጂ ዞን ዋና አስተዳዳሪም አቶ አዱላ ርባዬ ሰላምን ለማስፈን በተደረገ ጥረት የተዘጉ መንገዶች ተከፍቷል ብሏል። አቶ አዱላ የጋራ ግብይት መጀመሩን ማረጋግጧል። ዘላቂ ሰላም ማረጋገጥ ቀጣይ ተግባር እንደሆነም ተናግሯል። ዘላቂ ማድረግ የምንችለው ወንጀለኞቹም የማጋለጥ ስራ ቀጣይነትም በተከታታይነት የሚሰራ ስራ ይሆናል። ስራ ታስታርቀናል። በዚ ችግር አይፈጠር ማለት አንችልም። እንዳይፈጠር ተከታታይነት ያለው ስራ እንሰራል። መንግስት ኦነግ ሸኔ በማለት የሚጠራውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን በንጹሐን ዜጎች ላይ ጥቃት ይፈጽማል በሚል የሚቀርቡበትን ውንጀላዎች በተደጋጋሚ ጊዜ ሲያስተባብል መቆይቱ ይታወቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዮስ ሐዋሳ። አመሰግናለሁ፣ ዮናታን። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ወደ አዲስ አበባ ይመልሰናል። የኢትዮጵያ ቡና ምርታማነት ዝቅተኛ በመሆኑ በዋጋ ተወዳዳሪነት ላይ ተጽዕኖ ፈጥሯል ነው የሚለው በሄክታር የሚገኘው የቡና መጠን አነስተኛ መሆንና የማምረቻ ወጪውም ከፍተኛ መሆን ቡናን በዝቅተኛ ዋጋ ከሚያቀርቡ አገሮች ጋር ለመወዳደር አስቸጋሪ አድርጎብናል ሲል የኢትዮጵያ ቡና ላኪዎች ማህበር ገለጠ። የቡና ምርታማነትን ለማሳደግ እየተሰራ እንደሆነ የተናገረው የኢትዮጵያ ቡናና ሻይ ባለስልጣን በበኩሉ ምርቱም በየአመቱ እያደገ መጥተዋል ነው የሚለው። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዲሬክተር ዶክተር አዱኛ ደበላ ለአሜሪካ ድምፅ እንደተናገሩት ባለፉት ሁለት አመታት ወደ ውጭ የተላከው የቡና መጠን በመቶ ሺህ ቶን ያደገ ሲሆን ከዘርፎ የሚገኘው ገቢም በሰላሳ አምስት ከመቶ ጨምረዋል፣ ነው ያሉት ገብረ ሚካኤል ገብረ መድን ተከታዩን አጠናቅረዋል። ኢትዮጵያ ከሌሎች ሀገራት በተለየ ተመራጭ ጣዕም ያላቸው የቡና ዝርያዎች ያሏት ሀገር ብትሆንም ይህንን አቅም ግን በሚገባ አልተጠቀመችበትም ይላሉ የኢትዮጵያ ቡና ላኪዎች ማህበር ፕሬዚደንት አቶ ደሳለኝ ጀና። የዚህ ምክንያቱ ደግሞ የቡና ምርትና ምርታማነት አለማደጉና የኢትዮጵያ ቡና በሚገባ አለመተዋወቁ እንደሆነ ይገልጻሉ። በተለይም በሄክታር የሚገኘው ምርታማነት ዝቅተኛ መሆን በዓለም ገበያ የቡና ዋጋ ተወዳዳሪነት ላይ ተጽዕኖ ማሳደሩን ይናገራሉ። ሌሎች አሁን ቡና አምራች የሆኑ ሀገሮች በአንድ ሄክታር የሚያገኙት በጣም ከፍተኛ ነው። እስከ ሰባት ሺህ ኪሎግራም የሚያገኙበት ሁኔታ አለ። የማምረቻ ወጪያቸው ዝቅ ስለሚል በዛው ልክ በአለም ላይ ተወዳዳሪ ሆኖ ለመሸጥ ዋጋቸውን ሊቀንሱ የሚችሉባቸው ሁኔታዎች አሉ። የእኛ ግን ምርትና ምርታማነታችን ማነታችን ዝቅተኛ በመሆኑ እና ወጪው ከፍተኛ በመሆኑ ይህንን በተወዳደር መሸጥ የምንችልባቸው ሁኔታዎች አይኖሩም። ያው በኪሳራ ነው የሚሸጠው ማለት ነው። ምርትና ምርታማነታችንን በማሳደግ ወጪያችንን በመቀነስ የዓለም ገበያ በሚሰጠው ዋጋ መሸጥ ተወዳደር መሸጥ ይኖርብናል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ በዓለም ገበያ የቡና ዋጋ የተለያየ በመሆኑ ላኪዎቹ ሊከስሩም ሊያተርፉም ይችላሉ ብለዋል። የኢትዮጵያ ቡና በዋጋ ከሌላ አንጻር እጅግ ውድ ነው። በተለይ እነዚህ ስፔሻሊቲ ቡና የምንላቸው ደረጃ አንድ ሁለት የሚባሉ ቡናዎች ከአስር ዶላር በላይ ነው የሚሸጡ በኤልቢ ማለት ነው። የብራዚል አስር ዶላር አይደርሱም። ብራዚል አሁን 334 ሚሊዮን ኬሻ ነው የምትልከው በአመት ባለና፣ እኛ አምስት ሚሊዮን ነው አምና መላክ የቻልነው ማለት ነው። ስለዚህ የምንልከው የቡና መጠን አናሳ ነው፣ ግን ጥራት ያለው ስለሆነ በተቻለ መልኩ አርሶ አደሮቻችን ተጠቃሚ ለማድረግ የሚያስችል ሁኔታ ነው ያለው። ስለዚህ አንዳንዴ ምንድን ነው የዓለም አቀፍ የቡና ዋጋ ዝቅ ብሎ እያለ በከፍተኛ ዋጋ ገዝተው ዶላሩን ለማግኘት ደግሞ በዝቅተኛ ዋጋ የሚሸጥበት ሁኔታ አለ አንዳንዶቹ እርግጥ ነው ሊያተርፉ ይችላሉ ሊከስሩ ይችላሉ ግን በኢምፖርት ስለሚያካክሱ በዛ ዶላሩን ዋና አላማ ዶላሩን ለማግኘት ነው ገና ሲገዛ የሚከስርም አለ ከሸጠ በኋላም የሚከስርም አለ ስለግን መጆሪቲ የሚያካክሱት በኢምፖርት ነው። የቡና ምርትና ምርታማነትን ለማሳደግ ባለፉት ዓመታት የተለያዩ ማሻሻያዎች መደረጋቸውን የገለጹት ዶክተር አዱኛ በዚህም አጠቃላይ የቡና ምርት መጠን እያደገ መምጣቱን ገልጸዋል። በሁለት ዓመታት ውስጥ ወደ ውጭ የተላከው የቡና መጠን በአንድ መቶ ሺህ ቶን መጨመሩን ገልጸው ከዘርፉ የሚገኘው ገቢም በ35 በመቶ እንዳደገ ተናግረዋል። ይህን በማድረጋችን ብቻ ከዚህ በፊት ስናጣ የነበረውን የገቢ መጠን በ35 ፐርሰንት ከፍ አድርገናል። የአቅርቦ ሰንሰለቱን በማሳጠር የጥራት ደረጃውን በመጠበቅ ያረጁ ቡናዎችን ጎንድለን ምርታማነት እንዲጨምል በማድረግ የተሻለ ቡና ወደ ውጭ እንዲላክ በማድረግ የጥራት ደረጃውን በማሻሻል ከዚህ በፊት እንደ ሀገር ከ200 ሺህ ቶን በላይ ቡና ልከን አናውቅም። አምና ወደ 250 ሺህ ቶን ነው ይላክ ነው። ዘንድሮ 300 ሺህ ቶን ቡና ነው ይላክ ነው። ማክሲማም ስናገኝ የነበረው የዶላር መጠን ከ700 እስከ 800 ነው አምና። ለውጥ በማምጣታችን 97 ሚሊዮን የአሜሪካን ዶላር አገኛል ዘንድሮ ደግሞ 14 ቢሊዮን የአሜሪካን ዶላር ገቢ ማግኘት ይችለናል ማለት ነው። ከዘርፉ ትልቅ ገቢ የሚገኝበት ሰፊ እድል መኖሩን የሚገልጹት አቶ ደሳለኝ ግን ሀገሪቱ ካላት አቅም አንጻር ይሄ ገቢ በቂ አይደለም፣ ብዙ መስራት ይጠበቅብናል ይላሉ። ኢትዮጵያ በአፍሪካ አንደኛ ቡና ምራች ናት፣ በዓለም አምስተኛ ቡና ምራች ናት። ስለዚህ የምታመርተው ቡና በጣም ከፍተኛ መጠን ያለው ነው እንደ አጋጣሚ ሆኖ በሀገር ውስጥ ግማሹ ያው ይጠጣል። ሀምሳ ፐርሰንቱ ብቻ ነው ወደ ውጭ ላክ የነበረው። አሁንም ያ ነገር ብዙ የተሻሻለ ነገር የለውም። ያለንን እምቅ አቅም ተጠቅመን በቡና ላይ ብንሰራ የዚህ እጥፍ የማይሆንበት ምንም ምክንያት የለውም። ከኢትዮጵያ ቡና ፖቴንሻል አንጻር ሲታይ ማለት ነው። የኢትዮጵያ ቡና አይሙ የተለየ በመሆኑ በብዙ ቡና ቆዎች ዘንድ ተፈላጊነቱ በጣም ከፍተኛ ነው። ይህንን በሚፈለገው ምርት በማሳደግ ደረጃ እና እንደገና ደግሞ ጥራቱን በአግባቡ በመጠበቅ ሌሎች በሀገር ውስጥ ያሉትን ቫሊው ቼኑን ችግሮች በማቃለል እና በመፍታት በቀጥታ ቡናም በማስታወቅ በዓለም ዙሪያ በሚደረጉ ኤግዚቢሽኖች ኮንፈረንሶች እና በመሳሰሉ ነገሮች በመገናኘት በማስተዋወቅ ብዙ ብዙ ልንጠቀምባቸው የሚገቡን አማራጮች እና አጋጣሚዎች እንዳሉ መረዳት ይቻላል። ዶክተር አዱኛ ደበላ በበኩላቸው የኢትዮጵያ ቡናን ለዓለም ለማስተዋወቅ የተለያዩ ጥረቶች እየተደረጉ እንዳሉ ተናግረው በዚህም የቡና ገዢ ሀገራት ከአምስት ወደ 38 ማደጋቸውን ገልጿል። በተለይ ቡናዎቻችንን የሚገዙት አምስት ትላልቅ ሀገራት ናቸው ያሉት አሜሪካ ጃፓን፣ ጀርመኒ፣ ቤልጅየም እና ሳውዲ አረቢያ ናቸው። በብዛት የሚወስዱት ቡናዎቻችንም ሌሎች ሀገራትም አይወስዱም ማለት አይደለም። አሁን ግን ከዚህ አምስት ወደ 38 ሀገራት ከፍ አድርገናል። ስለዚህ የገበያ አድማሳችንን በጣም አስፍተናል ማለት ነው። ብራዚልና ኮሎምቢያን የመሳሰሉት ሀገራት በሄክታር እስከ 20 ኩንታል ድረስ እንደሚያመርቱ የገለጹት ዋና ዳይሬክተሩ የኢትዮጵያ ቡና ምርታማነት ግን ከሰባት እስከ 8 ኩንታል በመሆኑ ተፈጥሯዊ ጣዕሙን ጠብቆ ምርታማነቱን ለማሳደግ የተለያዩ ስራዎች ይከናወናሉ ብለዋል። ከእርሻ ምርምር ጋር በመሆን የትኛው ዝርያ የት አካባቢ ላይ በየትኛው ስነ ምህዳር ላይ የተሻለ ምርት መስጠት ይችላል፣ የተሻለ ጥራት መስጠት ይችላል፣ ምለውን ለይተን ያንን አባስተን ለአርሶ አደሮቻችን ተደራሽ እናደርጋለን ማለት ነው። የኢትዮጵያን ቡና ከአውሮፓ አቅራቢዎች የሚያገኙ የሩቅ ምስራቅና የደቡብና የሰሜን አፍሪካ ሀገራት መኖራቸውን የጠቆሙት አቶ ደሳለኝ እነዚህ ሀገራት በቀጥታ ከኢትዮጵያ የሚገዙበት ዕድል መፈጠር አለበት ሲሉ መክረዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ የቡና ጉዳይ ያነጋገረ ነው። ገብረ ሚካኤል እናመሰግናለሁ። አድማጮች፣ አሁን ደግሞ ወደ አለም አቀፍ ርዕስ ነው የምወስዳችሁ። ወዲህ ወደ ዩናይትድ ስቴትስም ይመልሰናል። በዩናይት ስቴትስ ባለፈው ሳምንት በተካሄደው የአማካይ ጊዜ ምርጫ ሪፐብሊካኖች የሁለቱንም የዩናይት ስቴትስ ምክር ቤቶች ይቆጣጠሩ ይሆናል ተብሎ እንደተነበየው ሳይሳካ ቀርቷል። እስካሁን ባለው የድምፅ ቆጠራ መሰረት ዲሞክራቶች በመወሰኛው ምክር ቤት ቢያንስ 50 መቀመጫዎችን ይይዛሉ። ይህም ማለት ከፊሉን መሆኑ ነው። ሪፐብሊካኖች ደግሞ የተወካዮች ምክር ቤቱን አብላጫ መቀመጫ ወደ መያዝ እያመሩ ነው። አሸናፊው ማን እንደሆነ በውል ያልተለየባቸው ፉክክሮችም አሉ። የአሜሪካ ድምፁ አራሽ አራብ ሳዲ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው አቅርበዋለች። ዲሞክራቶች የሕግ መወሰኛ ምክር ቤቱን እንደተቆጣጠሩ ይቆያሉ። ሁለቱንም ምክር ቤቶች ይነጠቃል ተብሎ የነበረው የፕሬዝደንት ጆ ባይደን ፓርቲ ከተጠበቀው በላይ ውጤት አስመዝግበዋል። ኔቫዳ ላይ ካትሪን ኮርቴዝ ማስቶ የቀድሞውን የክፍለ ግዛቷን ጠቅላይ ዓቃቤ ሕግ ሪፐብሊካኑን አደም ላክሳልትን በጠባብ የድምፅ ብልጫ አሸንፈው የመጀመሪያ የኔቫዳ ሴት ሴኔተር፣ የመጀመሪያ ትውልድ ላቲን አሜሪካ ሴኔተር ሆነዋል። ይህ ድል ታዲያ በቀሪው የፕሬዝደንት ባይደን የሁለት ዓመት የአስተዳደር ዘመን ዲሞክራቶች ቢያንስ አንደኛውን ምክር ቤት ይዘው እንደሚዘልቁ የሚያረጋግጥ ነው። የኒውዮርኩ ዴሞክራት ሴኔተር ቸክ ሹመርም የሴኔቱን የብዙሃን መሪነታቸውን እንደያዙ ይቆያሉ። ፕሬዚደንት ጆ ባይደንም በካምቦዲያ ጉዟቸው ላይ እንዲህ ሲሉ አድናቆት ቸረዋቸዋል። ሴናተር ሽመርን እንኳን ደስ ያለው እላለሁ፣ እንደገና ብዙሃን አባላት አግኝተዋልና። አሁን ደግሞ ትኩረታችን ጆርጂያ ላይ ነው። አሁን ባለበት ይዞታ ደስተኞች ነን። ከመጠን በላይ መጪው ጥሩ ይሆናል የሚል አስተሳሰብ ያለኝ ሰው መሆኔን አውቃለሁ። ያ ይገባኛል። በወጣው መራጭ ብዛት ግን አልተገረምኩም። እጅግ ነው ደስ ያለኝ። ያም ጥሩ ጥሩ እጩዎች የመቅረባቸው ነጸብራቅ ይመስለኛል። በዚህ የአማካይ ዘመን ምርጫ የእጩዎች ጥራት ጉዳይ በተደጋጋሚ ተነስቷል። በመወሰኛ ምክር ቤቱ የውህዳን ሪፐብሊካን መሪው ሚች ማኮኔልም ከአሁን ቀደም የራሳቸውን ፓርቲ እጩዎች የነቀፉ ሲሆን ሌሎችም ሪፐብሊካኖች ተቀላቅለዋል። የኒው ሃምፕሽር አገር ገዢው ክሪስ ሱኑኑ በእሁድ የኤቢሲ ዲስ ዊክ ፕሮግራም ላይ ቀርበው በሰጡት ቃለ መጠይቅ እንዲህ ብለዋል። የእጩ ተፎካካሪዎች ጥራት አስፈላጊ ነው። ጽንፈኞች ናቸው የተባሉ ብዙ ሪፐብሊካኖች አሉ። ትክክል ይሁንም አይሁን፣ እንደ አሜሪካውያን ጽንፈኝነትን አሁኑኑ ማስተካከል አለብን። በትክክል የታየውም እሱ ይመስለኛል። በዚህ ምርጫ በሪፐብሊካን ፓርቲው ላይ ጎልቶ የታየው ሌላው ትልቅ ጉዳይ የቀድሞው ፕሬዚደንት ዶናልድ ትረምፕ የመረጧቸው እጩዎች እሳቸው ተስፋ እንዳደረጉት ሊያሸንፉ አለመቻላቸው ነው። ለምሳሌ ፔንስልቬኒያ ላይ በቴሌቪዥን ዝግጅታቸው የሚታወቁት ዶክተር መሐመድ ኦዝ በዲሞክራቱ የክፍለ ግዛቷ ምክትል አገረ ገዢ ጃን ፌተርማን ተሸንፈዋል። አሪዞና ላይም ብሌክ ማስተርስን ዲሞክራቱ ሴኔተር ማርክ ኬሊ አሸንፈዋቸዋል። የቀድሞው የናሳ ጠፈርተኛ ሴኔተር ማርክ ኬሊ እንዲህ ብለዋል። የአሪዞና ሕዝብ በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ለተጨማሪ ስድስት ዓመታት ተወካይ ሆኜ እንዳገለግል እምነቱን ስለሰጠኝ በጣም ክብር ይሰማኛል። ዲሞክራቶች ሀምሳ መቀመጫዎቻቸውን ከምክትል ፕሬዚደንት ካመላ ሃሪስ ወሳኝ ድምፅ ጋር ይዘው የህግ መወሰኛ ምክር ቤቱን እንደተቆጣጠሩ ይቆያሉ። ለመወሰኛ ምክር ቤቱ መቀመጫ ከተደረጉት ፉክክሮች መካከል እስካሁን ያለየው የአንድ ክፍለ ግዛት ውጤት ብቻ ነው። የጆርጂያው ሪፐብሊከኑ የቀድሞ የፉትቦል ኮከብ ሄርሸል ዋከር እና ዲሞክራቱ ሴኔተር ራፋኤል ወርኖክ እንደ አውሮፓውያን አቆጣጠር ታህሳስ 6 ቀን ድጋሚ ማጣሪያ ምርጫ ያደርጋሉ። ጆርጂያ እጩ ተፎካካሪዎች ለማሸነፍ ከጠቅላላው ድምፅ ቢያንስ 50 ከመቶን ማግኘት ካለባቸው ሁለት የአሜሪካ ስቴቶች አንዷ ነች። የተወካዮች ምክር ቤቱ በየትኛው ፓርቲ ቁጥጥር ስር እንደሚውል እስካሁን አለየም። ቢሆንም ሪፐብሊካኖቹ ባለ አብላጫ መቀመጫ ለመሆን የሚያስፈልገውን ቢያንስ 218 መቀመጫ ሊይዙ እንደሚችሉ ነው የሚገመተው። ትናንት በኤቢሲ ቴሌቪዥን ዲስ ዊክ ፕሮግራም ላይ ቀርበው የነበሩት የተወካዮች ምክር ቤቱ አፈጉባኤ ናንሲ ፕሎሲ ሲናገሩ፣ ውጤቱ ምንም ይሁን ምን ያኛው ወገን ቁልቁል ሲጎትታት የነበረችውን ሀገራችንን ወደ ተሻለ ስፍራ የሚወስዳት ጎዳና ላይ ነን።

የ2022 የዓለም ዋንጫ በኳታር የዓመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚቸረው ፍቅር አቻ የለሽውን ጨዋታ የጥልቀት ዘገባዎች፣ ከጨዋታ በፊትና በኋላ የምናደርጋቸውን ትንታኔዎች፣ በግጥሚያዎቹ ውስጥ ብልጭ የሚሉ ከዋክብትን፣ ያልተጠበቁ ስኬቶችን የሚያስመዘግቡ ቡድኖችን፣ አሰልጣኞችን ተጫዋቾችን ከአሜሪካ ድምፅ ይከታተሉ። እንዲሁም ከአህጉሪቱ አራቱ ማዕዘናት ዶሃ ከሚገቡ የእግር ኳስ አፍቃሪዎች መሃል ውድድሩ እስኪጠናቀቅ እዚያው ቦታው ላይ እንገኛለን። ይህ ሸጋ ጊዜ እንዳያመልጦ፣ ከቪኦኤ አፍሪካ ቡድን ጋር ይስለቁ። የእግር ኳስን ተአምራዊ ኃይል አብረን እናጣጥም። የአሜሪካ ድምፅ ራዲዮ አድማጮች አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅት ነው መወስዳችሁ። ሳምንታዊው ሐኪሞን ይጠይቁ ቀደም ብዬ በመግቢያ ያስተዋወቅኩት ቅንብር ነው። ሐኪሞን ይጠይቁ ለምሽቱ በህክምናው ቋንቋ በእንግሊዝኛ አርትራይትስ በመባል በሚታወቀው የመገጣጠሚያ ህመም ዙሪያ ያተኩራል። የህመሙን ምንነት፣ መንስኤ፣ መከላከያና የህክምና አማራጮችም መልከት ያደርጋል። አፈወርቅ መብራቱ የተባሉ አድማጫችን ናቸው ከዚሁ ከዩናይትድ ስቴትስ ከፊላዴልፊያ ከተማ ጥያቄያቸውን ያደረሱን። በዚሁ መነሻነትም የመስኩን ባለሙያ ያነጋግረናል። ዶክተር ሞገስ ሲሳይ ናቸው እንግዳችን። ዶክተር ሞገስ ሲሳይ በቅድሚያ ለጊዜው አመሰግናለሁ። በልማድ መገጣጠሚያ ህመም ምናልባትም በተሻለ አማርኛ የአንጓ ብግነት በመባል የሚታወቀውን የህመም አይነት በተመለከተ ከአድማጫችን የደረሰን ጥያቄ ነው መነሻው። ይህ የአንጓ ብግነት የተባለ የመገጣጠሚያ የህመም አይነት ምን ሲፈጠር ነው? አንድ ሰው ለዚህ ህመም ተጋለጠ የምንለው? ብዙ ጊዜ የመገጣጠሚያ ወይም በእንግሊዝኛው ጆይንት የሚባለው ችግሮች በሁለት ሊከፈሉ ይችላሉ። ሌሎችም ሲኖራሉ ግን በሁለት ብናስቀምጣቸው ነገሩን ለመመልከት ይቀለናል። ሁልጊዜ መገጣጠሚያ ላይ ካርትሌጅ የሚባል አጥንትና በአጥንት መካከል እንደ ድልዳል ሆኖ የሚያገለግል አለ። ያ ብዙ ጊዜ በጊዜ ሂደት እድሜ እየገፋን በሄደ ቁጥር ያ ካርትሌጅ እየመነመነና እየሳሳ በሚሄድበት ጊዜ በአጥንትና በአጥንት መካከል ድልዳል የሚሆነው ነገር ይጠፋል። በዚህ ጊዜ እንቅስቃሴ በሚደረግበት ጊዜ አጥንት በአጥንት መፈጋፈግ ይጀምራል። ያ እንግዲህ በእንግሊዝኛው ኦስቲዮአርትራይት የሚባለው ነው። ሌላው ደግሞ እዛ አካባቢ ኢንፍላሜሽን ወይንም ቁስለትን የሚያመጡ ችግሮች አሉ። ይህ በመጋጠሚያ ላይ የተወሰነ ሳይሆን አጠቃላይ የጤና ሁኔታንም ሊነካ ይችላል። ሁኔታ በሚፈጠርበት ጊዜ መገጣጠሚያ ላይ እብጠት እንቅስቃሴ መቀነስ በእንግሊዝኛው ስቲፍነስ የሚባለው ነገሮች ይከሰታሉ። ይህንን ለማብራራት የሞከርኩት ሕክምናው ላይ ልዩነት ስለሚያመጣ ነው። የመጀመሪያው ስትራክቸራል ወይንም የአፈጣጠሩ ሁኔታ በጊዜ ሂደት የተጎዳ ስለሆነ ያንን መመለስ የሚችል መድኃኒት የለም። ብዙ ጊዜ ከዛ የሚነሳውን ሕመምን ለመቋቋምና ሂደቱን ዝግ ለማድረግ ነው። ሌላው ግን ብዙ ሊደረግ ይችላል። ዋና ዋናውን አይነቶችና መንስኤውን ጨምረው አስረድተውናል ዶክተር ሞገስ። በዋናነት ጎልቶ የሚታየውን ቀደም ብለው የጠቀሱትን ሩመቶይድ አርትራይተስ የሚባለውን እና ይህን በጣም የተለየ ትኩረት የሚሰጠውን የአንጓ ብግነት አይነት እንመልከት። ከሰውነት የበሽታ መከላከል ስርዓት ጋር ተያይዞ የሚነሳበት ሁኔታም አለና፣ ምንድን ነው ጠባዩ? ምን አይነት ሁኔታዎች ናቸው ይህን የሚፈጥሩት? እስኪ ደግሞ ስለ እሱ ያስረዱን ሩመቶይድ አርትራይት በእንግሊዝኛው ቃል ኦቶ ኢሚዩን ይባላል። ሰውነታችንን ከባክቴሪያም ሆነ ከተለያየ በሽታ የሚከላከሉልን የሰውነት ክፍል አለ እና እነሱ አንዳንድ ጊዜ ራሱን ባለቤቱን እንደ ጠላት ሲመለከቱትና ራሱን ማጥቃት ይጀምራሉ። ያም በሚሆን በጊዜ የኦቶ ኢሚዩን የሚባሉት በሽታዎች ይከሰታሉ። ለምን ግለሰቡ ያ ሁኔታ እንደሚከሰትበት የታወቀ ነገር የለም። አንዳንዶቹ ሴታፕ ነው በዛ ሰውዬ ሰውነት ውስጥ እነዛ ሁኔታዎች አሉ አመቺ ሁኔታዎችን እየጠበቀ ነው እንጂ ያ ሁኔታ አለ ብለው የሚያስተምሩ አሉ እና ያ ሁኔታ በሚፈጠርበት ጊዜ በሰውነታችን ውስጥ ቁስለትን ያመጣል በእንግሊዝኛ ኢንፍላሜሽን የሚባለው ያ ደግሞ በወቅቱ ካልተገታ ከባድ ሁኔታዎችን ያስከትላል እንደዚሁ የመጋጠሚያው ማበጥ ብቻ ሳይሆን ከፍተኛ ሕመምን ስለሚያስከትል ትልልቅ ሰዎች እንደ ህፃን ሲያለቅሱ ያየሁበት ጊዜ አለ። በጣም ያማል፣ ከፍተኛ ሕመም አለው። ብዙ ጊዜ አንደኛው መለኪያው ማወቂያው ሰዎቹ ጠዋት በሚነሱበት ጊዜ ካልጋ በሚወርዱበት ጊዜ ተነስተው ወዲያ ወዲህ ለመንቀሳቀስ ሰው መጋጠሚያዎቻቸው ያስቸግሯቸዋል። የሻይ ኩባያቸውንም ሆነ ቡና ስኒያቸውን ለመያዝ በሚሞክሩበት ጊዜ ጣቶቻቸው እንደ ልብ አይታዘዟቸውም። ይህ ሁኔታ ለአርባ አምስት ደቂቃ ለአንድ ሰዓት ከዛም በላይ ጊዜ ሊቆይ ይችላል። ያም የሚሆንበት በመጋጠሚያዎቹ ውስጥ እብጠት ስለሚኖር ያ ኢንፍላሜሽን ያልነው፣ በዛ ምክንያት የመጋጠሚያዎቹ እንቅስቃሴዎች የተገደቡ ይሆናሉ። ስለዚህ ያ ሁኔታ ብዙ ጊዜ ብዙ ጊዜ ጠዋት ላይ ጎልቶ የሚታየው ሰዎቹ ካረፉ በኋላ ከረጅም ረፍት በኋላ ማለትም ተኝተው ሲነሱ ያ ሁኔታ ይታያል። ያኛው ግን ቀደም ብለን የጠቀስ ነው ብዙ ጊዜ የድልዳሉ ወይም የኩሽኑ መጎዳት ስለሆነ ብዙ ጊዜ እንቅስቃሴ ባደረጉ ቁጥር ያ ህመሙ ይከሰታል። እንደዛኛው የከፋ አይሆንም፣ ግን እንደዛ አይነት ስሜት ይፈጠራል። ይህ አንዱ ራሱ መለያ ይሆናል ማለት ነው። መልካም። ቅድም ሁለት አይነት አስተሳሰቦችን አስረድተውናል። ለአድማጮች እንደው ግልጽ ለማድረግ ይሄ ሰውነት ራሱ ተቆጥቶ የሚፈጥራቸው ኦቶ ኢሚዩን ማለት ምንድን ነው? ኦቶ ኢሚዩን ማለት እንግዲህ ኦቶ ማለት በእንግሊዝኛው ቃል ሰልፍ ማለት ነው፣ የግል ማለት ነው። ኢሚዩን ማለት መከላከያ ነው። እንግዲህ በነጭ የደም ሲሎች አካባቢ ያንን ሁኔታ የሚሰሩ አሉ። የሰውነታችን ጠባቂዎች ናቸው። ከውጭ ጠላት ማለትም ከባክቴሪያ ከተለያየ ሁኔታ ሰውነታችንን የሚጠብቁ ናቸው። አንዳንድ ጊዜ ያ ሁኔታ ያንን በማድረግ ፋንታ ልክ ሰው ያሳደገው ውሻ መልሶ ባለቤቱን እንደሚነቅስ ያ ሁኔታ ግለሰቡን ራሱን መልሶ ማጥቃት ይጀምራል። በዛ ሁኔታ እንደዚህ አይነት ጉዳቶች መከሰት ይጀምራሉ። በተለይ በመጋጠሚያ አካባቢ እንደ ሩሞቶይድ አርትራይት የተመለከትን እንደሆነ እብጠት፣ ህመም፣ አንዳንድ ጊዜ ከላይ ያለው ቆዳ ሙቀት ይኖረዋል። አንዳንድ ጊዜ ምቅላት ይኖረዋል። ያ እንግዲህ ኢንፍላሜሽን የሚባለው ነገር መለያችን መታዮች ናቸው። ያ ሁኔታ እንግዲህ እየቀጠለ ይሄዳል። አንዳንድ ጊዜ የሰዎችን ትንሽ ሊያሳስታቸው የሚችል ለምሳሌ እንዳልኩት ጠዋት ህመሙ የከፋ ይሆንና ቀኑ እየገፋ ሲሄድ ህመማቸው ትንሽ እየቀለላቸው ይሄዳል። በሽታው ሄደ ማለት አይደለም። በሚቀጥለው ቀን እንደገና ተመልሶ ያው ስሜት ይመጣል። ስለዚህ ለዚህ ሁኔታ ለረጅም ጊዜ ከመግፋቱ በፊት ሕክምናን ባለሙያዎችን ማነጋገር ሕክምና እርዳታን መፈለግ ትልቅ ጠቀሜታ አለው። መልካም፣ ይሄ ባዕድ ወይም ጎጂ አካል በሌለበት ሰውነት ጠላት ወይም መራሪ እንደመጣ አድርጎ ቆጥሮ የራሱን ሰውነት የሚጎዳበት ሁኔታ በጥሩ ምሳሌ እንደ ገለጹት ያሳደጉት ውሻ መልሶ እንደ መንከስ ለመከላከል ለመርዳት የተሰናዳው መልሶ በራስ ላይ እንደሚዘምት አይነት ምሳሌ ያለበት ጎላ ብሎ የሚታየውን አስረድተውናል። ከተፈጥሮ የሚወረስ የአካባቢ ሁኔታም እንዲሁ አስተዋጽኦ ይኖረዋል የሚል አስተሳሰብ አለ። በዚህ ረገድ በመንስኤነት የሚፈረጀው በእርግጥ ተጨባጭነት አለው? አዎ፣ እንግዲህ እንዳልኩት ምንም እንኳን በበሽታ መልስ ሲከሰት ድረስ በግለሰቡ ውስጣዊ ሁኔታ ውስጥ ሲሽከረከር የቆየ ሁኔታ ቢሆንም አንዳንድ ሁኔታዎች ይበልጥ ሊያጎሉት ይችላሉ። ለምሳሌ አይደንቲካል ትዊንስ የሚባሉ በመልካቸውም በጸባያቸውም የሚመሳሰሉ መንታዎች አሉበት አንደኛው ያ በሽታ ካለበት ወንድምየው ወይም እህትየዋ፣ ግማማቾችም ከሆኑ በዛ በሽታ ለመጠቃት ያላቸው እድል ከሌላው አጠቃላይ ህዝቡ ሁኔታ ሲታይ ከፍ ያለ ነው። አንደኛ እሱ ነው። ሁለተኛ አንዳንድ የስራ ሁኔታዎች፣ በተለይ አንዳንድ ኬሚካሎችን ለንደዚያ አይነት ሁኔታ ያጋልጣሉ። አድማጮች፣ ውይይቱ ሰፋ ያለ ርዕሶችን የነካካ ነው። በሚቀጥለው ፕሮግራማችን በይበልጡንም ደግሞ በድረገጻችን ላይ ታገኙታላችሁ። አሁን ሳምንታዊውን ስፖርት እንመልከት። ወደ ኳታር ነው የሚወስደን በዓለም ዋንጫ ላይ ያተኮረው የዛሬው ስፖርታዊ መረጃችን ወደ ኳታር የሚገቡ ቡድኖችንና ደጋፊዎችን ዜና በማስቀደም ይጀምራል። የፊታችን እሁድ ለሚጀምረው የዓለም ዋንጫ ተወዳዳሪ ቡድኖችና ደጋፊዎች ኳታር እየገቡ ነው። የዩናይትድ ስቴትስ ብሔራዊ ቡድን ከ32ቱ ተወዳዳሪ ቡድኖች ኳታር የገባ የመጀመሪያው ቡድን ሆኗል። ብሔራዊ ቡድኑ ለውድድሩ በስፍራው ዝግጅት ለማድረግ በሚል ከአራት ቀናት በፊት ባለፈው ሐሙስ ነው ኳታር የገባው። በምድብ ሁለት ከኢራን፣ ዌልስ እና እንግሊዝ ጋር የተመደበው የዩናይትድ ስቴትስ ብሔራዊ ቡድን የመጀመሪያ ጨዋታውን ህዳር 12 ከዌልስ ጋር ያደርጋል። በርካታ ደጋፊዎችም ከወዲሁ ኳታር መግባት የጀመሩ ሲሆን ሀገሪቱ በአለም ዋንጫው ምክንያት 1.2 ሚሊዮን ጎብኚዎች ይመጣሉ ብላ በመጠባበቅ ላይ ናት። ለአሸናፊው ቡድን የሚበረከተው ዋንጫም በተለያዩ የዓለም ክፍሎች ያደረገውን ጉብኝት አጠናቆ ማረፊያውን ኳታር አድርጓል። የአለም ዋንጫ ውድድሩ በቀጣዩ እሁድ ህዳር 11 2015 ዓ.ም አዘጋጇ ኳታር ከ ከኢኳዶር ጋር በምታደርገው ጨዋታ ይከፈታል። በዓለም ዋንጫው ምክንያት በርካታ ሊጎች ተቋርጠዋል። ከዚህ ቀደም በሰኔና ሐምሌ ወራት ይካሄድ የነበረው የዓለም ዋንጫ ባልተለመደ መልኩ ለመጀመሪያ ጊዜ በኅዳርና ታህሳስ ወር እንዲካሄድ በመደረጉ ምክንያት በርካታ የዓለም ሊጎች እክል ገጥሟቸዋል። ፊፋ ውድድሩ በእነዚህ ወራት እንዲካሄድ የወሰነው በአንጻራዊነት ባስተናጋጇ የባህረ ሰላጤዋ የመካከለኛው ምስራቅ አገር ኳታር ቀዝቀዝ ያለ የአየር ሁኔታ የሚኖርባቸው ወራት በመሆናቸው ነው። ይህም አውሮፓን ጨምሮ የሀገር ውስጥ የክለ ቤተሰቦች ውድድራቸውን በማካሄድ ላይ ለሚገኙ በርካታ የዓለም ሊጎች ራስ ምታት ሆኗል። ተወዳጁን የእንግሊዝ ፕሪምየር ሊግ ጨምሮ ዓለም የሚከታተላቸው በርካታ የአውሮፓ ሊጎችም በዓለም ዋንጫው ምክንያት ለሳምንታት ተቋርጠዋል። የ2022/23 የእንግሊዝ ፕሪምየር ሊግ ከዛሬ ጀምሮ የተቋረጠ ሲሆን የዓለም ዋንጫው ከተጠናቀቀ ከ8 ቀናት በኋላ ታህሳስ 17/2015 ዓ ም እንዲጀመር ተወስኗል። በተመሳሳይ በዓለም ዋንጫው ምክንያት ከዛሬ ጀምሮ የተቋረጠ የሚሰጠው የስፔን ላሊጋ ደግሞ እስከ ፈረንጆቹ ገና ድረስ እንደተቋረጠ ይቀጥላል። ውድድሩ ታሳስ 22 ይመለሳል ተብሏል። ሌላው ከዛሬ ጀምሮ የተቋረጠው የጀርመን ቡንደስሊጋ ደግሞ የኳታሩ የአለም ዋንጫ ከተጠናቀቀ በኋላም ለተጫዋቾቹ የተለመደውን የአንድ ወር እረፍት ሰጥቶ ከአለም ዋንጫው መጠናቀቅ ከአንድ ወር በኋላ ነው ወደ ውድድር የሚመለሰው። የጣሊያን ሴሪያ እና የፈረንሳይ ሊግ አንድም ከተቋረጡ ሊጎች መካከል ናቸው። ፊፋ በዓለም ዋንጫ የሚሳተፉ ቡድኖችን ፖለቲካዊ ጉዳዮችን ትታችሁ እግር ኳስ ላይ ብቻ ተኩሩ በሚል ያቀረበው ማሳሰቢያ የተለያዩ አስተያየቶችን እያስተናገደ ነው። የዓለም ዋንጫው በተቃረበበት በዚህ ወቅት ውድድሩን ለማስተናገድ በምታደርገው ዝግጅት ከፍተኛ የሰብአዊ መብት ጥሰት ፈጽማለች በሚል በኳታር ላይ የሚሰነዘሩ ትችቶች እየተባባሱ ሲሆን የፊፋ ፕሬዝደንት ጂያኒ ኢንፋንቲኖ ለ32 የውድድሩ ተሳታፊ ሀገራት በቅርቡ በጻፉት ደብዳቤ በእግር ኳስ ላይ ብቻ እንዲ ያተኩሩ ማሳሰባቸው ይታወሳል። አንዳንድ ቡድኖችና ተቋማት ይህንን የፊፋ ማስጠንቀቂያ ሲቃወሙ፣ ኳታር በበኩሏ አብዛኞቹን ክሶች ውድቅ አድርጋለች። የኳታር መገናኛ ብዙሀንም አንዳንድ ምዕራባውያን ሀገራትን ትምክህተኝነት እያሳዩ ነው ሲሉ ነቅፈዋል። ኳታር ፈጽማለች ያለውን የሰብአዊ መብት ጥሰት በመቃወም ተጫዋቾቹ ጽሁፋቸውና ምልክታቸው በጉልህ የማይታይ ማሊያዎችን እንደሚለብሱ ያስታወቀው የዴንማርክ ብሔራዊ ቡድን አሁን ደግሞ በልምምድ ወቅት የቡድኑ ተጫዋቾች ተወካዮች ሰብአዊ መብት ለሁሉም የሚል ጽሁፍ ያለበት መለያ እንዲለብሱ ዝግጅት ቢያደርግም ነገር ግን መለያውን እንዳይጠቀም በፊፋ ተከልክሏል። ከፊፋ መለያውን መልበስ አይቻልም የሚል መልእክት ደርሶናል ያሉት የዴንማርክ እግር ኳስ ፌዴሬሽን ኃላፊ ጃኮብ ጄንሰን፣ ሰብአዊ መብት ለሁሉም የሚል መልእክት አለም አቀፍ ይዘትና ተቀባይነት ያለው ነው እንደ ፖለቲካ። አድማጮች ሰዓታችን አበቃ፣ ነገ እንገናኝ። በእኔ በኩል ሰላም፣ ደህና ደሩ።